የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሑድ ነሐሴ 8 2014 ዓ ም ዝግጅታችን ጀመረ። ሰሞኑን በኢትዮጵያ በተካሄደው ህዝባዊ ውይይት ዙሪያ መሰናዷለን። መናገርንና በተወሰነ ደረጃ መስማትን እንጂ እንደ በትክክል ማድመጥን ወይም መደማመጥን ወደ ውስጣችን አላደረግ ነው። ስለዚህ አሁን ላለንበት ሁኔታ ወደ ኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለን ችግር በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋሙ የሀገራዊ ምክክር ኮሚሽን ዋና ሰብሳቢ የሆኑትን ፕሮፌሰር መስፍን አራያ ነበር የሰማችሁት ሙሉ ዘገባው ዜና በኋላ ይቀርባል። ራይ ሲጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞውም ነበረ፣ አዲስ ነገር የማየቱን ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው ቆራረጠችው። አሁን ደግሞ የሰማችሁት በዓለም የፋሽን ኢንዱስትሪ አሻራዋን ማሳረፍ ከጀመረች ሰላሳ ዓመታትን ያስቆጠረችው ዲዛይነር ገነት ከበደ ናት። የምሽቱ እንግዳችን ናት። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ነሐሴ 8 2014 ዓ ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታ ነን። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ መንግስት ተቀራራቢ ዞኖችና ልዩ ወረዳዎች በአንድ ላይ በክልል እንዲደራጁ ያቀረበውን የውሳኔ ሀሳብ በጉራጌ ዞን ስር የሚገኙ ስምንት ወረዳዎች በሙሉ ድምፅ አጸደቁ። የጉራጌ ዞን ምክር ቤት ከሌሎች አራት ዞኖችና አንድ ልዩ ወረዳ ጋር ሆነው በአንድ ክልል እንዲመሰርቱ የቀረበውን ሀሳብ በአብላጫ ድምጽ ከትላንት በስቲያ ውድቅ ማድረጉ ይታወሳል። ዮናታን ዘብዲዎስ የወረዳዎቹን ውሳኔ በተመለከተ ተከታዩን ይዟል። የጉራጌ ዞን ምክር ቤት ዞኑ ከሌሎች አራት ዞኖችና አንድ ልዩ ወረዳ ጋር በመሆን አንድ ክልል እንዲመሰርት በመንግስት የቀረበውን የውሳኔ ሐሳብ በአብላጫ ድምፅ ውድቅ ያደረገው ሰሞኑን ነበር። ይሁንና ከዞኑ ምክር ቤት ውሳኔ በተቃራኒ የቡታጀራ ከተማ አስተዳደርን ጨምሮም ስምንት ወረዳዎች ከሌሎች ዞኖችና ልዩ ወረዳ ጋር እንዲደራጁ የቀረበውን የውሳኔ ሐሳብ መቀበላቸውን በምክር ቤቶቻቸው ትናንትናና ዛሬ ወስነዋል በጉራጌ ዞን የሚገኙ የመስቃን የቡታጅራ ከተማ አስተዳደር የቀበና ወረዳ የምስራቅ መስቃን የቡኢ የኢንሳኖ ከተማ አስተዳደር የሶዶና የደቡብ ሶዶ ወረዳዎች ናቸው ትናንትናና ዛሬ በአካሄዱት አስቸኳይ ጉባኤም ከተቀራራቢ ዞኖች ጋር ለመደራጀት እንደሚፈልጉ ያስታውቁት ከነዚህ ውስጥ ቪኦኤ ያነጋገራቸው የማረቆ ወረዳ አስተዳዳሪ አቶ ኒጉሴ ሜካ በስልክ እንዳሉት የብሔረሰቡ ምክር ቤት በጋራ ክልል እንዲመሰርቱ የቀረበውን የውሳኔ ሀሳብ ተቀብለውታል። የተወሰነው የሸዋ ክላስተር መንግስት ያስቀምጣ አቅጣጫ ቢሆንም መጀመሪያን የማረቆ ፍላጎትን ጭምር ስለሆነ በክላስተር ተደራጅቶ ከሌሎች ብሔረሰቦች ጋር ሆነው አብሮነትን፣ ፍቅርን በማጎልበት በጋራ መልማት እንደሚፈልግ ሸዋ ክላስተር አደረጃጀት ተቀብሎ አድርጎታል። ምክር ቤቱ የጉራጌ ዞን ማረቆ፣ ቀበናና ጉራጌ በሚሰኙ ሶስት ብሔረሰቦች የተዋቀረ ሲሆን ዞኑ ሀያ ሶስት ወረዳዎች አሉት። ከእነዚህ ውስጥ እስካሁን ስምንት አስተዳደራዊ መዋቅሮች መንግስት የደቡብ ክልልን ለሁለት መክፈል ያቀረበውን የውሳኔ ሀሳብ መደገፋቸውን አስታውቀዋል። የደቡብ ሶዶ ወረዳ ሌላ የውሳኔ ሀሳቡን ከደገፉት ውስጥ አንዱ ሲሆን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ኃላፊ አቶ ሞገስ አባይ ይህንን ብሏል። አስቸኳይ የምክር ቤት አባላቸውን ጠጥተው ውሳኔ በክላስተር ሚደራጅ የሚል የህዝብ ድምጽ ነው በሚል አስተላልፈዋል። በመንግስት የቀረበው ምክር ሀሳብ የጉራጌ ዞን ከስልጤ ከሐዲያም ከሀላባ፣ ከከምባታ ጠምባሮና ከየም ልዩ ወረዳ ጋር እንዲደራጅ ነበር። የየወረዳዎቹ ምክር ቤቶች ያስተላለፉትን ውሳኔ በተመለከተም ከዞኑ ባለስልጣናት አስተያየት ለማካተት ያደረግነው ጥረት አልተሳካም። ስናገኛቸው እንመለስበታለን። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሀዋሳም የኬንያ ብሔራዊ ምርጫ ድምፅ ቆጠራ በሚካሄድበት ማዕከል ዛሬ እሁድ ሌሊት ላይ ተጨማሪ አድማ በታኝ ፖሊስ ተመድቧል። ይህ የሆነው ሌሊቱን በስፍራው የተሰባሰቡ ወንዶች ከተደባደቡና አንድ የፓርቲ ባለስልጣን በድምፅ ማጎያ ውንጀላ ካሰሙ በኋላ መሆኑን ሮይተርስ ዘግቧል። ባለፈው ማክሰኞ የተካሄደውን አገር አቀፍ ምርጫ ውጤት ህዝቡ እየተጠባበቀ ሲሆን፣ ሌሊቱን የተከሰተው ሁከት ውጥረቱ እየተጋጋለ መሆኑን እንደሚጠቁም ተመልክቷል። በማህበራዊ መገናኛዎች ላይ እኛ የምርጫውን ውጤት በትዕግስት እየጠበቅን ነው በማለት በሁከቱ እንደ ተከፉ የገለጹ ዜጎች መልእክታቸውን እያስተላለፉ ናቸው። በፕሬዝዳንታዊ ፉክክሩ እስካሁን በታወቀው የድምፅ ውጤት መሰረት ግራ ዘመሙ ተቃዋሚ መሪ ራይላ ኦዲንጋና ምክትል ፕሬዝዳንቱ ዊሊያም ሩቱ እጅግ በተቀራረበ ድምፅ አንገት ለአንገት ተያይዘዋል። ይሁንና የዜና ማሰራጫዎች በድምጽ ቆጠራው ዙሪያ የሚያሰራጩት ዘገባ የፈጠረው መደናገር እና የምርጫ ኮሚሽኑ መዘግየት ለተፈጠረው ስጋት አስተዋጽኦ አድርጓል። የኮሚሽኑ ይፋዊ የድምፅ ቆጠራ ውጤት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ብሔራዊ የድምፅ ቆጠራ ማዕከል በቀጥታ የቆጠራ ውጤቶችን ሲያወጣ የነበረ ሲሆን ዛሬ ግን ከሰዓታት በፊት ያንን አቋርጧል። ሮይተርስ ስለ ድምጽ ቆጠራ ውጤቶቹ የጠየቃቸው አንዲት የኮሚሽኑ ቃል አቀባይ በቀጥታ የሚተላለፈውን ሰንጠረዥ ተመልከቱ ያሉ ሲሆን፣ ሌሎች የኮሚሽኑ ባለስልጣናት ደግሞ መረጃ ልንሰጣችሁ አንችልም ብለዋል። በትናንት ቅዳሜ በተረጋገጡ ይፋዊ ውጤቶች መሰረት 26 ከመቶ ድምጽ ተቆጥሮ ራይላ ኦዲንጋ 54 ከመቶ፣ ዊሊያም ሩቶ 45 ከመቶ ድምጽ ማግኘታቸውን ያሳያሉ። በምርጫው አሸናፊ የሚሆነው 50 ከመቶ ሲደመር አንድ ማግኘት ይኖርበታል። ኮሚሽኑ የምርጫውን ውጤት ድምጽ ከተሰጠበት ቀን እስከ ሰባት ቀናት ውስጥ ማሳወቅ አለበት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮ ሚኑሱማ ተቋርጦ የነበረውን የሰላም አስከባሪ የፈረቃ ምደባ ከነገ ጀምሮ እንዲቀጥል መፈቀዱ ተገለጸ። ይህን ያስታወቁት የማሊ የውጭ ጉዳይ ሚኒስትር እና የተባበሩት መንግስታት ድርጅት ቃል አቀባይ ናቸው። ማሊ ባለፈው ወር የብሔራዊ የጸጥታ ሁኔታዋን ጠቅሳ የሰላም አስከባሪዎቹን በፈረቃ ምደባ እንደከለከለች ይታወሳል። የውጭ ጉዳይ ሚኒስትሩ አብዱላይ ዲቢዮ። ሚኒሱማ የተላለፈበትን አዲስ ደንብ ተቀብሎ ለሁሉም ሀገሮች አሳውቋል ብለዋል። የመንግስታቱ ድርጅት ቃል አቀባይም ይህንኑ አረጋግጠዋል። ማሊ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 14 ሰላም አስከባሪዎቹን ዝውውር የከለከለችው አርባ ዘጠኝ የአይቨሪ ኮስት ወታደሮች በቁጥጥር ስር ከዋለች በኋላ ነው። በወቅቱም ወታደራዊ መንግስቱን ሊገለብጡ የሞከሩ ብላ መወንጀሉ ይታወቃል። አይቮሪ ኮስትም ወታደሮቹ የገቡት በመንግስታቱ ድርጅት ተቀጥረው ነው ስትል መልስ ሰጥታበታለች። አድማጮች፣ ለምሽቱ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅታችን ጋር አብራችሁን ቆዩ። በ29 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 8 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ሰሞኑን በደሴ የሃይማኖት አባቶችን የአገር ሽማግሌዎችን፣ የፖለቲካ አመራሮችንና ታዋቂ ሰዎችን ያሳተፈ ህዝባዊ ውይይት ተካሂዶ ነበር። ልክነሽ የውይይቱ ተሳታፊዎች ኢትዮጵያ እንደ አገር ለማካሄድ ላሰበቻቸው ብሔራዊ ምክክሮች ለዘመናት ያጎለበተቻቸው የጋራ እሴቶች ገንቢ ሚና ይጫወታሉ የሚል እምነታቸውን አጋርተዋል። በዘመናት ሂደት ውስጥ በተለያዩ ምክንያቶች ችግሮችን የምትፈታበት እርቅና ሰላም የምታወርድበት ጠንካራ እሴቶች እየተሸረሸሩ መምጣታቸውን አውስተዋል። መስፍን አራጌ ተጨማሪ ዘገባ አለው። የአገራዊ ምክክር ኮሚሽን ዋና ሰብሳቢ ፕሮፌሰር መስፍን አርያ ከአሜሪካ ድምፅ ጋር በነበራቸው ቆይታ ለዘመናት የዘለቀውና ከመደማመጥ ይልቅ የኔን ብቻ ስሙኝ አስተሳሰብ በኢትዮጵያ አንድነትና በሕዝቦች አብሮነት ላይ ያሳደረውን ተጽዕኖ አብራርተዋል። እንደ ባህል ሆኖ ላለፉት በርካታ ዘመናት መናገርንና በተወሰነ ደረጃ መስማትን እንጂ እንደው በትክክል ማድመጥን ወይም መደማመጥን ወደ ውስጣችን አላደረግ ነው። ስለዚህ አሁን ላለንበት ሁኔታ ወደ ኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለንንች በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው። ፕሮፌሰሩ የኔን ብቻ ስሙኝ ከማለት ባለፈ የሌሎችንም ሀሳብ ለማድመጥ እያንዳንዱ ዝግጁ መሆን አለበት ባይ ናቸው። ሀገር የሁላችንም ነች፣ የሁላችንም፣ የተርታውም ሰው የልሂቁም እንደሚባለው የመንግስት መሪውም፣ የፖለቲካ መሪውም፣ የወላጅ፣ የአርብቶ አደሩም፣ የአርሶ አደሩም፣ የአካል ጉዳተኛውም፣ የሴቶች የወጣቶችም ነች እና ስለዚህ ሁሉም የመናገር ብቻ ሳይሆን የመሰማትና የመደመጥ መብት ኖራቸው ይገባል ብለን እናምናለን። ስለዚህ ወደፊት መሄድ ካለብን በሚገባ ተደማምጠን የሀሳብ ፍጭቶችን አካሂደን አገራችንን ወደፊት ለማስቀጠል ከተፈለገ የሀሳብ ልዩነታችንን በቅጡ ማጤን መቻል አለብንና በቅጡ መተግበርን መቻል አለብን። ለሀገር አቀፉ ምክክርም ሆነ ለሚስተዋሉ የግጭትና የጥላቻ አዝማሚያዎች መፍትሄ ለማፈላለግ ወሎ ውስጥ የሚስተዋሉት ሴቶችን እንደ ግብዓት መጠቀም አዋጭነት አለው ይላሉ ተሳታፊዎቹ። የሚዲያ ባለሙያውና አርቲስት ተስፋ የማሞ ሽልማመድ የሚባሉ ወደ ውስጥ በጣም የታወቁ ለታመት አመት የሆናቸዋል ካረፉ በጣም ትልቅ ሰው ናቸው። አገር ያከበራቸው የባህል ሕክምና አዋቂም ናቸው። የባህል ሕክምና አዋቂም ናቸው እና በሴት ያሳላይ ሼክ መሐመድ ሁሴን አላቡዲ ያሰሩት ህንጻ አለ እና ያ ህንጻ በሀጅ መሐመድ ያሴን ስም ነው የተሰየመው። እና እንግዲህ ሼክ መሐመድ አያት ናቸው። ይሄ ፒያሳ ላይ ያለው አሁን እንደ ላንድ ማርክ የሆነው ቤት በሳቸው ስም ነው የተሰራውና እንደው እኒህ ሀጅ መሐመድ ያሲን ማን ናቸው ብዬ አንዱ ጥያቄ ያቀረብኩላቸው፣ ሸክ መሐመድ ጌታ ነበሩ። ልክ ጥያቄ መመለስ ሲጀምሩ ያለ ይሄ ነቢያ አለ ያለ አደህነ ያለ አሁን እኔ ምን ቅዋ አለኝና አሁን ምን አቅም አለኝና አሁን እኔን ሰው ብላችሁ ግን ጠይቃላችሁ ነው የሚሉት። ዝቅ ብሎ ራሳቸውን አውርደው ተናን ሰው፣ ሌላውን ትልቅ አድርገው ነው የሚጀምሩት። ይሄ እንግዲህ ትህትና በፈረንጆቹ ሂሚሊቲ የሚሉት። በጣም ትልቅ ባህል ወሎ ውስጥ በጣም ያለ ነው። ይሄ ትንትና ነው። ተናንሶ ሀሳብ ለመለዋወጥ ጓደኝነትን፣ ቅርበትን፣ ወንድማማችነትን ይበልጥ የሚያጠነክር ለመግባባት ዝቅትላለ፣ ለወንድምነት ዝቅትላለ። ይሄ ያሻግራል፣ ብዙ መንገድ ይወስዳል፣ ሩቅ መንገድ ይወስዳል። ሀገሬ የታጣቸው ነገር ውስጥ አንዱ ይሄ ነው። ወሎ የተለያዩ የእምነት ተከታዮችና የተለያዩ የብሔር ተዋጽኦ ያላቸው ሰዎች ከዝምድና እስከ ትዳር የሚተሳሰሩበት በቤተ እምነቶች መካከል መደጋገፍ የሚስተዋልበት ነው የሚሉት ደ ደግሞ የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀጠበብት ሲራክ መለሰ ናቸው። እስካሁኗ ሰዓት ድረስ በደሴ ከተማ በደቡብ ወሎ ተቻችሎ ሳይሆን ተከባብሮ ነው የሚኖረው። ብዙ ጊዜ የተቻችሎ የሚባለው አማርኛ ሁላችም እዚያ ያሉ ምሁራን እንደሚገነዘበው አንዱ እሳት ሲሆን አንዱ ውሃ የሆነ የሚያሳልፈው እንደማለት ነው። እዚህ ላይ ግን እንደ ደሴ ከተማ በእምነት ዙሪያ በእስልምና በክርስትና ባሉት ትውፊቶች ተከባብሮ ያለማንም አስገዳጅነት ለምሳሌ ያህል ሃይማኖታዊ በዓላቶችን በምናከብርበት ሰዓት ሙስሊሞች ፈረስ ይዘው እየመጡ በጥምቀት በመስቀል በተለያዩ በዓላቶች እኛ ጋር ያከብራሉ። እኛም ደግሞ በሙስሊሞች ትላላቅ በዓላቶች እየተገኘን እንደዚሁ እያከበርን እንደዚሁ የጋራ ሴቶች ቤቶቻችን እስካሁን እንደተጠበቁ ነው ያሉት የሚዲያ ባለሙያውና አርቲስት ተስፋይ ማሞ በተለይ ችግሮችን ለመፍታት ቂምን ይዞ መምከር እንደማያዋጣ የወሎን የጸሎት ስርዓት ባብነት ያነሳል። የሚደረጉ ምክክሮችን በተሳታፊዎች መካከል ይቅርታን መሰረት አድርገው ሊካሄዱ ይገባቸዋል ባይ ነው። ድሮ ድሮ ዱአ ሊደረግ ወዳጃ ሲገባ ወዳጃ ይጠራና አስቀድሞ ምንድነው የሚባለው? ጎበዝ ጎሚተው ጎሚ ይዞ ዶዓ ለማዳ ለማሻር አይጠቅምም፣ አፉን ባባል ተብሎ ነው የሚጀምረው። ምናልባትም እዛ ውስጥ የተጣሉ ሁለት ሰዎች ኢንቴንሽናሊ ተጠርተው ገብተዋል። የተጣሉ አይንና ናጫን የተባባሉ ሰዎች ጠሩና ጎሚ ተው። ምክንያቱም ለፍቅር ነው ዶዓ እንዳያደርጉት፣ አለዚያ ዶዓው ላይ ደርስ ነው የታመመ በሽተኛቸው ላይ ነው። ቂም በቀላቸው ጥለው ፓብሎ ፒካሶ እንደሚለው ወደ ስዕል ስቱዲዮ ውስጥ ስገባ ልኮ ለቤተ መቅደስ እንደሚገባ ሰው Ambos no lo con salir, en de y son, ጎብኙን ትቶ አፍተባብሎ ነው የሚገባ። ይህ ለሀገር ተምሳሌት ነው። ዛሬ ሀገራችን ኢትዮጵያ ታማለች። የታመመች ሀገራችንን ለመፈወስ፣ ለማዳን ወደምንፈልገው ጤነኛ ሀገር እንድትሆንልን አስቀድመን ይቅር የመባባልን ሆዳችን ያዝ ነው ቂም አውጥተን መጣልና፣ በሰከነ መንፈሳዊ ስሜት፣ በንጽሕና፣ በወንድምነት ስሜት፣ በሀገር ስሜት ሀገራችንን ከፍ ልናደርግ ይገባናል። የእስልምና ሃይማኖት መምህሩ ኡስታዝ አቡበከር አህመድ። እነዚህ ሴቶች በአንድ የሚሆን በሌላ መልኩ ገጽታቸውን ቀይረዋል ሰዋን አሊያም የመጥፋት አደጋ ወድቆባቸዋል፣ የሚል አቋም አላቸው። እናም እንታደገው ይላሉ። ትንሹ ነገር ነው ያነሳነው። እሴት ስናነሳ እንደ ኢትዮጵያዊነት የቆጠር ናቸው። በጣም የሚመቶቹን ትንሽ ማሳያ እንጂ የእኛነታችን መገለጫ አለ። ግን ትልቁና መሰረታዊ ጉዳይ ጠፍቶብናልና እንዴት እንመልሰው ነው። እያጣነው እየሄደ እየጠፋብን እየመጣ ስለሆነ እንዴት እንታደገው ነው። አንድ ትልቅ ምሁር የሚናገሩት ንግግር አለ። እንደ ሕይወት ትልቅ በረሃ ርጌ ያለሁና በምድር ላይ መተህ አንዳች መልካም ነገር መጨመር ካልቻል ጭማሪ ሸክም ነ ይላል። ሰው ሊጨምር ሊያበረክት ለሌላው ሊሰጥ ለሌላው ተስፋ ሊሆን እንጂ ሊያጠፋ አይደለም። የመጣው እኛ ሀገር ወሎ ሪች ነው ታውቃላችሁ። መሸሪኮቻችን አባቶቻችን የሚናገሩት ለሃይማኖት አባት አንድ ወጣት መጥቶ እነሸ የጅብ ስጋ መብላት ይፈቀዳል በሃይማኖቱ አላቸው። ጅብ መበላቱ ቀርቶ መባላቱ ባቆማ አንዳንድ ጊዜ መጥቀሙ ቀርቶ መጉዳቱ በቀረ በጠፋ ራሳችንን ማየትና ለመለወጥ ለመቀየር መዘጋጀት ምንም አማራጭ ጨርሶ ጠፍቷል። ለማንም አንሰጠውም። ባለቤቱን መውጣት አለብን። እኛ አሁን ጊዜ ችግሮቹ ወደ ሌላ የምናደርስ ከሆነ እኛ ሀገር አንድ ሺህ አንዲት እናት ልጅ ሙቶባት በጣም ስተጎድታ ስታለቅ ሳይተው ተይ፣ አላህ አይወድም ኪታብ አይፈቅድም መጽሐፍ እኮ ይከለክላል ለምን ደስ ታለቅሻለሽ ሀዘን ቀንሽ እያሉ ብዙ መክረው ሴትየዋን አስታገሷል። በሌላ ጊዜ አባት ልጅ ሙቶባቸው እይይ፣ ብሎ ሲያለቅሱ ሴትዩ አየቻቸው። ለበገጠ እንደነሸ የተረጋጉ እንጂ ኪታቡ እኳ አይፈቅድም መጽሐፉ እኳ አይፈቅድም ስትላቸው መጽሐፉ ኪታቡ መች ሞተበት የሞተብኝ ነው ያሉ እኛ ጋር ሲመጣ እኛ ራሳችንን ማየት ሳንችል አሁን አሳልፈን ለሌላ እየሰጠን የሰጠን ችግሩን እንደ ከሌለው እያንድ እየጠቆመን ከሄድን አንችል ለመንግስት የምንሰጠው ለሆነ አካል የምናስቀምጠው ነገር አይደለም። ፈተና የጋራ ነው። ሁላችንም ነው የሚያጠፋ፣ እየወደቅን ያለ ነው እኛ እንደ ሀገር ነው፣ እየወደቀ ያለ ትውልድ ነው፣ እየጠፋ ያለ አገር ነው እየወደመ ያለ። እዚህ ትግራይ ላይ ብናስቀምጠው እዚህ ኦሮሚያ ላይ እዚህ አማራ ላይ አይሆንም። በቃ ኢትዮጵያ ላይ ነው ያለው መከራ። የሁላችንም ችግር ነው። የሁላችንም ውጤት ማሳያ ነው። መቀረፍ አለበት፣ መለወጥ አለበት። ለዚህ ደግሞ ከኔ ይጀመር፣ ባለቤት እኔ የሚል ተጠያቂ አካል መውጣት መቻል አለበት። በአዲስ አበባ ዩኒቨርሲቲ የስነ ሰብዕ አንትሮፖሎጂ ምሁሩ ዶክተር ከይረዲን ተዘራ ኢትዮጵያ የዳበረ የግጭት አፈታት ባህል፣ የጎለበት የአብሮነት እሴቶች ቢኖሯትም ህዝቧን የሚያስተሳሰሩት የጋራ እሴቶች ተጎድተዋል ከሚሉት ወገን ናቸው። ጉዳቱን የማከም እድል እንዳለ ግን ይገልጻሉ። ብዙ ምሁራን የተለያዩ ነገር ይገልጻሉ። በአብዛኛው ግን ኢትዮጵያን በደንብ አጣም ከሚባሉት እንደ ዶናልድ ሌቪን የመሳሰሉት ሶስት ነገሮችን ያስቀምጣሉ። አንደኛ ኢትዮጵያውያን በረጅም ጊዜ በነበራቸው ግንኙነት ያዳበሯቸው የጋራ እሴት አሏቸው። የጋራ ምን ብሎ የሚያምኑባቸው አስተዋጽኦ ያደረጉባቸው እሴቶች አሏቸው ይላል። የቅፍለት የሚባለው ካራቫን ትሬድ ከደቡብ ተነስቶ ደሴን አልፎ ወደ መተማ በዛ በኩል ሲሄድ በዚህ በኩል ደግሞ ወደ ተለያዩ ወደቦች ሲሄድ ንግድ ብቻ ሳይሆን ሀሳብም ሆቴልም ስላልነበረ ማረፍን፣ መዋለድን፣ መገናኘትን መሰረት ያደረገን የሚነስ ስለነበረ ገበያዎቻችን ስታቸው እዚህ አካባቢ ጥቅም እንደሚነሳው አርጎብኛው፣ ኦሮምኛው፣ አፋርኛው፣ ትግርኛው፣ አማርኛው በአንድ አውድ በአንድ ገበያ አንግባባን ሳይሆን ተገባብተው ተነጋግደው ይሄዳሉ። ሁለተኛው ለሽምግልና ለምሳሌ ንሳሌ የግጭት ስርዓቶቻችን አንዳንድ ምሁራን ዩቢኮተስ ሪሶርስ ወይም ሁሉም ቦታ እንደ ኦክሲጅን የሚገኙ ይሏቸዋል። ኢትዮጵያ ውስጥ ሁሉም ጋር ሽምግልና ስናይ ዘራቸው ምንድን ነው ብሔራቸው ምንድን ነው እምነታቸው ምንድን ነው አንለም። በጣም እናከብራለን። ይሄ የሚያስተሳስረን ሙጫ ነው ማለት። ሶስተኛው በቅርብ ጊዜ እንደምታስታውሱት አንዳንዴ በጣም በጣም የገዘፈ ብሔርተኝነት አለ ተብሎ ከሚባልበት እንኳን አካባቢ የተለያዩ አካባቢ የሚታለ በምናይገመት መልኩ አንዳንድ ምሁራኖች ለእኛ አይቸግረንም መሬት ላይ ያለውን ስለምናውቅ ሌሎቹ ግን እንደ የወጣት ኢትዮጵያ በተሳት አደጋ ሊመጣ እን ሀገሬ ብሎ ይነሳል ወይስ የራሱ ሬት የራሱ ሙዚቃ ነው የሚያዳምጠው በሚባለበት ሰዓት ባለፉት ሁለት ሶስት ዓመት ያየነው ነገር ኢትዮጵያ ስትነካ እንደ ሙጫ የሚነሳው ባህል በጋራ ብድግ የምንለው ነገር የኢትዮጵያነት የጋራ መገለጫ እሰታቸው ተጎድተዋ ላይ አሁን በስነ ጥበቡ በተለያየ ዘርፍ ላይ ይሄ ዋነኛ የሚያሳስረን የኛ የትናንትም የዛሬም የነገብ ዋስትናችንን በሚታይም በማይታይ መልኩ በተጠና ባልተጠና መልኩም በቅድም በትምህርቱ በኩል ተገብ ነገር ግን እየተንገዳገለ ነው እንጂ ሰፊ የኢትዮጵያ የማይናገረው ዘሳይነት፣ ባሊዎቹ የሚባሉ ቦታ ላይ አሁን የምንለው ሴት አለ። የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀጠበብት ሲራክ ደግሞ አሁን አሁን ለሚስተዋሉት ችግሮች መባባስ በሙያ ያልታገዘ ጣልቃ ገብነትንና በተሰማሩበት መስክ አለማገልገልን እንደ ምክንያት ያነሳሉ። ሁሉም የድርሻ አካላቱን መወጣት አቅቶና አንዳንድ ዚህ የሃይማኖት አባት የሃይማኖትነት ስራውን መስራት አለመቻሉ፣ ዶክተሩ የዶክተርነቱን ስራ መስራቱን አቅቶ ሌላ ቦታ በመግባቱ፣ ሌሎችም የፖለቲካ አካላት ፖለቲካ ብቻ ስራቸው መስራት ሲገባ ወደ ሃይማኖት ጣልቃ በመግባታቸው፣ እነዚህ እነዚህ ነገሮች ተደማምረው በአሁኑ ሰዓት ሊቀረፍ ያልቻለውን በሽታ አንጥተው ኢትዮጵያሁን በየጊዜው ምንም ኃጢአትን ፖለቲካ ችግር የሌለባቸው ሕጻናት፣ አዛውንት በየጊዜው ሲጠፉ ሲታረዱ እናያለን ማለት ነው። የሚያሳዝነው ግን ይህን ያህል ምሁር እያለ ኢትዮጵያ የወላድ መካን መሆኗ ደግሞ አንዳንድ እዚህ ሲያሳዝነን ይኖራል። የቀደመውን በመውገዝ እሴቶችን ብቻ በመዘከር ችግሮችን መፍታት አይቻልም የሚሉት ፕሮፌሰር መስፍን አርያ በበኩላቸው ሀሳቦች ሳይደበሰበሱ ወደ አደባባይ እንዲወጡ እንደሚያበረታቱ ተናግረዋል። ደፋር ጥያቄዎችና ደፋር መልሶችን ማግኘት አለብን። ሀገራዊ ሴቶቻችን እዚህን ያል ሺ ዓመት የኖሩን ያሉን ያሉን እያል እነሱን መጠቀሙ ተገቢ ነው፣ ግን እነሱን ብቻ እያዜ ምን መቀጠል አለብን ብያል አላሰብም። ለምን ምንድን ነው ተግዳሮቶቻቸው? እነኛ ሴቶች የት ጋ ነው ጥፋት ያጋጠማቸው? የት ጋ ነው ቀኝ ኋላ የዞሩት? ለምንድን ነው ለምሳሌ ኢትዮጵያዊነት ሁሉም ጋር ኢትዮጵያዊነት በኩል ይዘምራሉ ምንድን ነው ችግር ያጋጣሉ? ለምንድን ነው አንዳንድ አጀንዳዎች ለመጥቀስ ስላልፈለግኩ ነው። እነኛ አጀንዳዎች አሁን አንዳንድ አካባቢ በከፍተኛ ሁኔታ የጎሉት ሌላ ቦታ የማይነሱት ምንድን ነው ምክንያቱ? የት ጋ ነው? አሁን መረጋገም ከፈለግን የድሮዎቹን መንግስታት ልንረግም እንችላለን። በቅርብ የነበሩትን መንግስታት ልንረግም እንችላለን። ዋናውና ትልቁን ጉዳይ ግን የታጠፍንበትን ቦታ በትክክል ለይቶ እነኛ ያሉን ሴቶች ሁሉም ጋር ባለቤትነት ሊኖራቸው ይገባል። ስለ ኢትዮጵያ ሲባል የተለያዩ የተገለሉ ወይም የተጎዱ የሕብረተሰቡ ክፍሎችንም በትክክል ማዋያት አለበት። ኢትዮጵያዊነት ለእሷ ምኗ ነው ለእሱ ምኑ ነው የሚለው ነገር በትክክል መፈታት አለበት። ኢትዮጵያውያን በቅርብ ዓመታት ያጋጠማቸው ፈተና ያስተማራቸው ቁም ነገር ይላሉ ፕሮፌሰሩ ችግርን በተመሳሳይ የችግር መንስኤ መፍታት እንደማይቻል ነው። ለዚህም ነው ሌላ አማራጭን መመልከት ግድ የሚላቸው። እንደ ፕሮፌሰር መስፍን ትልቁና ዋናው ተስፋ ሁሉም የሀገራችን ህዝብ ወይም ህዝቦች ለመነጋገር ዝግጁ እንደሆኑ ይገባኛል። መሳሪያ ምንም እንደማያመጣልኝ ተረድተናል። ሰርተናል ህይወት ገብረናል አካል ገብረናል። ከሁሉም በላይ ከትውልድ ወደ ትውልድ ሊተላለፍ የሚችል የአእምሮ ጠባሳ ትተን ነው እያለፍን ያለ ነው። ስለዚህ የአንድ ቦታ ላይ እንዲቆምና ይሄ ምዕራፍ እንዲዘጋ ከተፈለገ ያለን አማራጭ መመካከር ነው። ያለን አማራጭ መወያየት ነው። ከተወያየን በሚገባ ከተመካከር መግባባት ላይ እንደርሳለን። መተነጋገርና በተወያየን ቁጥር ችግራችን የመፍታት እድሉ አለ። እድሉ እንዳይኖር የሚያሰናክለው ብዙ ምክንያቶች ሊኖሩ ይችላሉ። ተግዳሮቶች፣ የመንግስት ጣልቃ ገብነት ካለ፣ የውጭ ጣልቃ ገብነት ካለ እና በትክክልም ራሳችን ህዝቡ በዚያ ነገር ካላመንበት የምክክሩን ሂደት ልናሰናክለው እንችላለን። ግን ዋናው እና ትልቁ በአሁኑ ሰዓት እኛ ያለን መሳሪያ ህዝባችን ጦርነትን አየው፣ ድህነትን አየው፣ መራብን አየው፣ መፈናቀልን አየው፣ መሰደድን አየው እና ስለዚህ እንደዚያ ከሆነ ታዲያ ምንድን ነው እጅግ መሰረታዊ የሆኑ የሀገራችን ጉዳዮች ያላግባቡን ምንድናቸው የሚለውን አጀንዳ ከህብረተሰቡ ከታች ወደ ላይ፣ ከላይ ወደ ታችን በተወሰነ ደረጃ ነቅሶ አውጥቶ እዚያ ላይ ተወያይቶ ደማምጦ መግባባት ላይ መድረስ ነው። ታሪክን ለመጠፋፋት ብቻ ሳይሆን ለመማ መማሪያ እንጠቀምበት የሚለው አንጋፉ አርቲስት ደበበ ሸቱ ደግሞ ጠባብነትን ለመከላከል ከጠባብነት እንውጣ ብሏል። ካለፈው ስህተት ለመማርና ያንን ላለመድገምና ለታሪክ በመተው መልካሙን ማጎልበት ግድ ይለናል። እርግጥ አንዳንድ ፖለቲካ ድክመት ያለባቸው ያለፈውን ወዲህ ለእንቅፋትነት እያመጡብን ነው። ችግራችን ያለፈው ታሪክ መማሪያ ሆኖ አሁን ያለንበት ደግሞ ወደፊትና ወደ ከፍታ የሚወስደን እንዲሆን ሁላችን ስንም በአንድነት እንጣ። የመገናኛ ብዙሀንና የጥበብ ባለሙያዎች ለዚህ ግንባር ቀደም ፋና ወጊዎች መሆን እንድንችል ማዘመን የየሙያው ኃላፊዎች ቀናነትና ለሙያውም ተቆርቋሪ ሊሆኑ ይገባቸዋል። በአንድ ወቅት ማይክ ዋለስ የተባለ የሲቢኤስ ጋዜጠኛ የፊልም ተዋናዩን ሞርገን ፍሪማንን ዘረኝነትን እንዴት ማቆም እንችላለን ብሎ ሲጠይቀው ሞርገን ፍሪማን አንተ ጥቁሩ ሞርጋን ብለህ መጥራትህን አቁም፣ እኔም ነጩ ማይክ ብዬ መጥራትን አቁም እና ከዛን ጀምር ነው ያለ። ኡስታዝ አቡበከርም ያለ ምክንያት መበደልንም ሆነ መበደልን የሚጠየፍ ትውልድ በመቅረጽ ኢትዮጵያን ወደፊት እናሸጋግር የሚል መልእክት አስተላልፏል። መንግስት ዘመን መሪዎቹ ልጆቻቸውን ይተኩናል ብለው ስለሚያስቡ ከልጅነታቸው ያሰለጥኗቸዋልና፣ አንድ ሃይማኖት አባት ልጁን ከሚያስተምሩት ይህ አልጋ ወራሽ ነው ከተማሪ መካከል ጠርተው ገረፉ። ምን አጠፋሁ አላቸው። ምንም ምንድን ነው ጥፋቴ እንገሩኝ? አላቸው። አልነገርም ማለት። የንጉሡ ልጅ ነው ተገርፎ ጓደኞቹ ፊት የበታች ተደርጎ ግን ምክንያቱ እንኳ አልተነገረም። ምን ያደርጋቸው አስተማሪው ናቸው። አንገቱን ደፍቶ ወጥቶ ጊዜ መጣና እሱ ስልጣን ላይ ወጣ። ስልጣን ሱ የመጀመሪያ ስራ የሰራ ያንን ሼክ መጥራት። ለምንድን ነበር ያን ቀን የገረፉ? ዛሬ ቀኑ ደርሷል። ንገሩኝ አላቸው። ካልነገሩኝ እዚህ ሰው ፊት እርስ ወር ነው ገርፎ አላቸው። ይህኑ ነገር አለ ጊዜው ደርሱ አሉት። ምንድን ነበር ምክንያት ው ስራቸው? ምንም ምክንያት አልነበረኝም ማለት እን ታዲያ ያለ ምክንያት ነበር ሰው ፊት ያዋረድከኝ አላቸው። አይደለም ወደፊት ስልጣኑ የምትይዘው አንተ እንደሆንክ ስለሚሰማኝ ሰው ያለ ምክንያት ሲበደል ምን ያህል እንደሚያመው እንድታውቅ ብዬ ነው። በውይይቱ ላይ ዶክተር ዙምራ ኑሩንና ዶክተር ወዳጀነ መሐረንን ጨምሮ ታዋቂ የኪነ ጥበብ ሰዎች፣ የእምነት አባቶች፣ የአገር ሽማግሌዎችና ከፍተኛ የፖለቲካ አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው በመከታተል ላይ የምትገኙት። ዝግጅቶቻችንን በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ትችላላችሁ። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ ሙዚቃን ጋብዛችሁ። የፋሽን ኢንዱስትሪ በዓለማችን ከፍተኛ መዋለ ነዋይ የሚፈስበት ዘርፍ ነው። ለኢንዱስትሪው ትኩረት የሰጡ ሀገራትም ገበያውን በመቆጣጠር በልጽገውበታል። አዎ፣ ስመኝሽ በኢትዮጵያም የፋሽን ኢንዱስትሪ ገና ለጋ ዕድሜ ላይ ያለና ብዙ የሚሰራበት ቢሆንም በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ትልልቅ ስራ በመስራት ላይ የሚገኙ በርካታ ታዋቂ ዲዛይነሮች አሉ። ትክክል። በተለይ ደግሞ የሀገር ውስጥ አልባሳትንና ኢትዮጵያዊነት የተላበሱ ዲዛይኖችን ይዘው ወደ አለም ገበያ መግባት የቻሉ ጥቂት ኢትዮጵያውያን ዲዛይነሮች አሉ። ለምሳሌ እነ መሀሌት አፈወርቅ ወይም ማፊ ዲዛይን እና ፍቅርተ አዲስ ወይም ፍቅር ዲዛይን ይጠቀሳሉ። የዓለም ገበያ ሰብረው መግባት የቻሉ ወጣት ዲዛይነሮች ናቸው። የዛሬ እንግዳችንም በተለይ የኢትዮጵያ ባህላዊ አልባሳትን በዘመናዊ መልክ ለዓለም በማቅረብ ተጽዕኖ መፍጠር ከቻሉ ኢትዮጵያውያን ዲዛይነሮች ውስጥ ትጠቀሳለች። አዎ ዲዛይነር ገነት ከበደ ትባላለች። የዲዛይነርነትን ትምህርት በጣሊያንና አርጀንቲና ተምራ ወደ ሀገሯ ከተመለሰች በኋላ ፓራዳይዝ ፋሽን የተሰኘ ድርጅት በመክፈት ባህላዊ አለባበስን በዘመናዊ መልክ ማቅረብ ከጀመረች ሰላሳ አመታትን አስቆጠራለች። ይህን የሰላሳ አመት የዲዛይን ስራዋን የሚዘክር ትልቅ የፋሽን ትርኢትም በአዲስ አበባ ለማሳየት ዝግጅት ተጀምሯል። ገነት ከበደ በፋሽን ዲዛይን ኢንዱስትሪ ያሳለፈቻቸው ሰላሳ ዓመታት ምን ይመስላሉ በሚል ስመኝሽ የቆየ አነጋግራታለች። ወደዚያው ንለፍ። እንግዲህ በኢትዮጵያ ብቻ ሳይሆን በዓለም የፋሽን ኢንዱስትሪ አሻራሽን ማሳረፍ ከጀመሽ ሰላሳ ዓመታትን አስቆጥረሻል እና በመጀመሪያ እንኳን አደረሰች እግዚአብሔር ያክብርልኝ። እንኳን አውሮ አደረሰ። ረጅም ጊዜ ነው። ይሄ ፓራዳይዝ ፋሽን ከተወለደ ነው ወይስ ከዛ ይቀድማል የፋሽን ስራሽ? አይ እንዲያውም ከተጀመረ ከዛ በፊት ትምህርት ቤት ነበርኩኝ። ስለዚህ ስራዬን ከጀመርኩ ግን አሁን እንግዲህ ኦክቶበር ሲመጣ ሰላሳ አመት ይሆነኛል። እግዚአብሔር ይመስገን። እንግዲህ ይሄ የሰላሳ አመት ጉዞ መቼም ቀላል አይደለም። በብዙ ፈተናዎች፣ መውደቆች፣ መነሳቶች ይኖራሉ በዚህ በረጅም የስራ አመታት ውስጥ እና አንቺ መለስ ብለሽ ስታዩ ጉዞ ምን ይመስል ነበር? ይሄ ሰላሳ አመት በፋሽን ኢንዱስትሪ ውስጥ ምን አስተማረሽ? ለእኔ እንግዲህ እግዚአብሔር ይመስገን ሰላሳ ዓመት መድረስ ቀላል ነገር አይደለም። በእውነት እኔ ትላንት ነው የሚመስለኝ። በጣም ስራዬን ስለምወድ አብረውኝ የሚሰሩት እህቶቼም ከጀርባ ያለው ሰው በጣም ደጋፊ ስለሆነ ከስተመሬንም ጨምሮ ያለው ሰው ስላለ ነው የደረስኩት እና በጣም ደስ የሚል ጊዜ ነበረኝ። ብዙ ጊዜ የሀገሬን የባህል ጨርቆች በዚህ አይነት መልክ ሰርቼ ሲጀምረው ጀምሮ እስከዛሬ ድረስ እሱን አለቅም ብዬ በመስራቴ ትልቅ ኩራት ይሰማኛል። በተለይ አንዳንድ ጊዜ ኮምፕቲሽን መጣ ይሄ የሆነ ሲባል መቼም ፈርቼ አላቅም ነበረ እና ወደፊት ነበር የማየው እንጂ ወደኋላ ላይ እና እግዚአብሔር ይመስገን ጥሩ ነገር አሳልፌ ጥሩ ነገር ይዤ ነው የደረስኩት። ድርጅታችን ተዘግቶ አያውቅም። በዚህ ሰላሳ ዓመት ውስጥ ብዙ ችግሮች እንዲገጥሙን በኮቪድ ጊዜ እንኳን አልተዘጋንም። እግዚአብሔር ይመስገን። ኮርስ ስራችን በጣም ተቀንሶ ነበር፣ ግን ሌላው ጊዜ በእውነት በጣም ደስ የሚል ሰው ከአንቺ ብዙ ነገር ጠብቆ ጥሩ ነገር ሰርተሽ እንድታሳየው የተለየ ነገር ለማየት ሁሌ ጓኮ ስለሚጠብቀን እሱ እንደ ምርኩዝ ሆኖኝ ነው ዜ የደረሱ ወደኋላ ለመለሰሽ ነው የዲዛይኒንግ ትምህርት በጣሊያን እና በአርጀንቲና ተምረሽ ነው ወደ ኢትዮጵያ የመጣሽው እና ወደ ኢትዮጵያ መተሽ በተለይ ደግሞ ባህላዊ አለባበስን በዘመናዊ መልክ ማቅረብ ስትጀምሪ የነበረው አቀባበል ምን ይመስል ነበር ምናልባት በወቅቱ የነበሩ ተቃውሞዎች እንድትደነግጪ ወይም ሙያውን እንድትፈሪው አላደረግሽም እንደውም እንደውም እንደውም ሞር ያበረታታኝ እሱ ነው ማለት እችላለሁ። ምክንያቱም አንዳንድ ጊዜ ጥሩም ቢሆን መጥፎም ቢሆን የሰው ኮመንት ወይም ደግሞ የሰው አስተያየት ሁል ጊዜ በጥሩ ካየሹ ጥሩ ድጋፍ ነው የሚሆነው። ለእኔ የሆነኝ ያ ነው። ምክንያቱም ስራዬን ስጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞውም ነበረ፣ አዲስ ነገር የማየቱን ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው፣ በግለሰብም ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆቹን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞር ቱዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የኛ ያንን ቅርስ እንዲህ በቀላል በኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት። እና ያ ደግሞ ሰውን በያመቱ በየጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳልወድቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ እግር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። ይህ እግዚአብሔር ይመስገን አሉ ሀገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ። እና ለእኔ ምርኩዜ ነበረ እሱላ። እንደገና ማለት ይችላለሁ። ሀሳቡን ኬት አመጣሹ? የባህላዊውን የኢትዮጵያን አልባሳት፣ በተለይ ደግሞ አሁን ለምሳሌ የሙሽራ ልብስን ባህላዊ እና ግን ደግሞ ዘመናዊ አድርጎ የማምጣትን ሀሳቦችም እንዴት ነው መጀመሪያ ወደዛ የተሳብሹ? የመጀመሪያ ትምህርቴን የጨረስኩት የዲዛይን ትምህርት ቤት አርጀንቲና ቦነስ አይረስ እያለው ነበር እና ግራጁዌትስ አደር ለግራጁዌሽን የሰራሁት ልብስ በኢትዮጵያ ጨርቅ ቤት ውስጥ ስለነበረ ይነጠላ ምናምን በሱ ነበረ የሰራሁት እና ያ ለነበረው ኦዲየንስ በጣም ትልቅ አክብሮትና በቃ የተለየ ነገር ነበረ እና እዛው ሆኜ ነው እግዚአብሔር ብሎ ወደ አገሬ ብመለስ እኔ በቃ ዲዛይን ያበታን ጨርቅ ተጠቅሜ ኖ ዲዛይን ስራ ነው ምሰራው ብዬ ነበር የመጣሁት። እግዚአብሔር ብሎ በስድስተኛ ወር ተመልሰን ወደ ኢትዮጵያ መጣን። ከዛ ስራዬን ጀመርኩት። ያው የመጀመሪያ ኤግዚቢሽን ትልቅ ኤግዚቢሽን ነበረ፣ ዋን ኦፍ ፈርስት ከስዊድን የመጡ ኢትዮጵያውያኖች ያደረጉት ኢንተርናሽናል ትሬድ ሾ ላይ ፋሽን ሾዬን አሳየሁኝ፣ ወደኋላ አልተመለስኩም። ከዛ የጀመረው ፍላጎትሽ እና ጥረትሽ እዚህ ደረጃ ደርሶ በሰላሳ አመታት ውስጥ የሰራሻቸው ስራዎች በዓለም አቀፍ ደረጃ ተቀባይነት ያገኙ ናቸው። ብዙ እውቅናዎችን ብዙ ሽልማቶችን ተቀብለሻልና በሙያው ተሳክቶልኛል። ስነሳ ያሰብኩት ደረጃ ላይ ዛሬ ደርሻለሁ ትያለሽ? አሁን እኔ እላለሁ እግዚአብሔር ይመስገን፣ እኔ ለሰላሳ አመት ስራ ሳላቋርጥ ብዙ ሰው ከኋላው ይዤ እዚህ መድረሴ ያው እግዚአብሔር ይመስገን። እኔ ደርሻለሁ ብዬሽ እላለሁ። ግን ለእኛ ሀገር ላለው አንዳንድ ችግሮች ብዙ አልሄድኩምም ማለት ብላለሁ። ምንድን ናቸው ችግሮቹ? የማያራምዱት ሙያውን የሀገሪቱ ውስጥ ያለው ችግር እንዳለ ሆኖ፣ እሱን ወደ ጎን የእኛ ሴክተር ላይ ያለው ችግር አንደኛ የሰለጠነ የእኛን ስራ ሊሰራ የሚችል ብዙ ሰው የለም። ይርምዶ በጣም ብዙ ትምህርት ቤት እንዲከፈቱ ብዙ ትንቢል ጋፕ አለ። ትልቅ ጋፕ በጣም የሰለጠነ ሀይሌቭል ኤዱኬሽን ያለው የፋሽን በስፌት ቢሆን፣ በኳሊቲ ኮንትሮል ቢሆን፣ ፓተርን ሜኪንግ ቢሆን ጋፕ አለው። ሌላው ደግሞ የሮ ማቴሪያል ችግር አለ በጣም ያምን ለ ጨርቁን የሽመናውን ጨርቅ የተሻለ አድርጎ ለመስራት ኢትዮጵያ ውስጥ ያለን ሪሶርስ ያው ጥጣችን ነው። እሱም የተለያዩ ካውንት ቢኖረንም እሱም በጣም ሊሚትድ ነው። እሱም አንድ ትልቅ አስተዋጽኦ አለው። በተለይ ሽመናን በኔክስት ሌቭል ገና አልሄደም። ስቲል ትራዲሽናል ዊቪንግ ነው የምንሰራው። ግን እንደሱም ሆኖ አልቆመም። እኛ በምንችለው አቅም እየቀያየርን ትሬን የሚያደርግልን ሰው ከውጭ የሚያመጣን አንዳንድ አዳዲስ ነገሮችን ፍሬት እያደረግን ቀጥለናል። አሁን ግን እየተነጋገርን ያለ ነው ደግሞ አዳዲስ እንደ ፈረንጆቹ አቆጣጠር የ2023 የበጋ ልብስ ዲዛይኖችን ስብስብ በኒውዮርክ ልታቀርቢ እየተዘጋጀ ባለሽበት ወቅት ነው እና ስለነዚህ አዳዲስ ዲዛይኖች ንገሪኝ። በሽመና የተሰሩ ናቸው። የሰላሳ አመት ጉዞሽን የሚያመላክቱ ናቸው። አሁን እጃቸው መሄደው አልባሳቶች ያው ሞስትሊ ያው የስፕሪንግ ሳመር የሀያ ሀያ ሶስትን ነው የሚመለከቱት። በተለይ በጣም ፓርቲኩላር የሚያደርገው ይሄንን ኮሌክሽን ደግሎፍ ኮፓዝ ብለን ነው የሰየም ነው። ምክንያቱም ካምፓኒውን በስሜሪ ብራንድ አድርገ ነው። የካምፓኒ ስም ፓራዳይስ ፋሽን ቢሆንም የብራንዱ ስም ግን ወደ ገነት ተቀይሯል እና አዲስ ዌብሳይት ደቨሎፕ አድርገን እንዲሁም በዚህ ሁለት ቀን ውስጥ ሎንች ይደረጋል። በአንድም እሱ ነበረ፣ ምክንያቱም ኦንላይንም እንጀምራለን። አሜሪካን ሀገር ፓርትነር አግኝተን ካሊፎርኒያ ላይ የኛ ፓርትነር ይኖራል፣ የኛን ስራዎች እዛው ኦንላይን ላይ የሚሸጥ ሰው እና መሄዳቸው በሙሉ የተሰሩት በብዛት አይደለም፣ ጠቅላላ መቶ በመቶ የኢትዮጵያ ሽመና ጨርቆች ናቸው። ግን በጣም በሞደርን ዲዛይን ነው የተሰሩት ትልቁ በእጅ መሸመኑ በእጅ ተፈትሎ የተሰሩ ጥጦች ወይም ደግሞ በእጅ ደግሞ የተሰሩ ስራዎች ማለት ነው። ለምሳሌ እኔ አሁን በጣም ብዙ ፎከስ አርጌ የምሰራበት የወፍ ግር የምንለው የኛ ጋቢ ድሮ አርቡ ትንሽ ስለሆነ ጋቢ በወፍ ግር በምትባለው አስፌት ነው የምትገጠመው። ያንን አፕላይ አርጌ በጣም ብዙ ስራ እሰራለሁ። ላለፉት አስር አመታት የእጅ ስራ ላይ በጣም ብዙ ሀንድ ሜድ የሚባለው ነገር ላይ ሀንድ ውብሩ ብቻ ሳይሆን ሀንድ ሜድ የሚባለውንም ነገር በጣም አፕላይ አድርገን ሰርተናል። በጣም ቆንጆ ቆንጆ ቀለሞች ናቸው። ከዚህ እኔ ብቻ አይደለሁ የሚሄደው ሌላም ዞች ያንግ ዲዛይነሮች አብረውኝ ያሉ እንግዲህ እዛ ላይ ቀርበን ደግሞ ከእግዚአብሔር ጋር ሰክሰስ ይዘን እንመጣለን ብለን ነው የምናስበው። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን፣ አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና ሴቶችን በብዛት አብረውሽ እንዲሰሩ የምታደርጊበት ምክንያት ምንድን ነው? እንግዲህ የወንዶች እናትን ብሆን እንግዲህ የሁለት ወንዶችና አንድ ሴት ልጅ እናት ነኝ። በጣም ነው ወደ ወንዶችን ወንድ በመቅላት ሳይሆን ሳምሀው ሁሌ የማስበው ምንድን ነው እናት ሽንታ ያለች ስታድጊ እና እናት ብዙ ሳክሪፋይስ ታደረጋለች፣ ቤቷን ለመምራት፣ ትዳሯን ለመምራት፣ ልጆች ለማሳደግ የተማረ ጥሩ ዜጋ እንድንሆን እናት ብዙ ትጠራለች፣ ብዙ ትደቅማለች። እና ሁል ጊዜ ስራዬን ሲጀምር ሴት ብቻ ነበረ በቃ ባይ ፕሪንስፕል ሴት ነው የምቀጥረው፣ እንጂ ወንድ ቀጥሬ አላውቅም። በስራዬ ዘመን እና በሰላሳ አመት ውስጥ ምናልባት በጥበቃ ላይ ያለ ሰው ብቻ ነው ወንድ ያለኝ ማለት ችላለሁ፣ እንጂ እንትን ይሄ ከዩኒቨርሲቲ ጨርሰው እንደ ኢንተርንሺፕ ከሚመጡ ልጆች በስተቀረ በቋሚነት ከኔ ጋር የሰራ ሰው ሴት ነው በጠቃላይ። እና ትልቁ ዋና እንትኔ ይሄ ነው። ሌላው የምንሰራባቸው አሁን በተለይ ላለፉት ስምንት ዓመታት ከሴት ሸማኔዎች ጋር በጣም ብዙ እንሰራለን። እነሱ ደግሞ ያው ቤት ውስጥ ብዙ ጊዜ እንደ ታቡ ነው። ያው ሴት ልጅ ወታ ሽመና አትሰራም። በተለይ በወደታች በባህላችን ሴት ልጅ ሽመና አትሰራም። ትፈትላለች እንጂ ሽመና ቁጭ ብላ ትፈትልም። አሁን ነው አዲስ አበባ ግን ብዙ ይመጣሉ። ብዙ ልጆች አሉ። ትዳር አላቸው። ብዙ አልተማሩም። ወይ እንጨት መሰብሰብ ነው ነው የተለያዩ ስራ ነው የሚሰሩት፣ እና እነሱን የኖርዌጂያን ፓርትነርሽፕ ፎር ቼንጅ የሚባል ኤንጂኦ ወስዶ እነሱን አቋቁሟቸው በክላስተር ተደራጅተው ለስራ ሲፈለግ እኔ ወሰድኩኝ። አሁን በብዛት አሁንም እንዳሁም ብዙ ልጆች ለመጨመር ትሬኒንግም እየሰጠን ነው። ያ ነው ለእኔ ትልቁ ዓላማ በቃ ሴትን ከደገፍን የተሻለ ነገር ላይ እንደርሳለን ነው። ምክንያቱም ጀርባዋ ላይ ብዙ ጫና አለ ለሴት ልጅ ብትወልድም፣ ባትወልድም ወንድምም እንኳን ቢኖራት ያን ወንድሟን ለማሳደግ የተሻለ ህይወት እንዲያገኝ የራሷን ትታ እሱን ታስተምራለች ላ አሁን ቤታችን ተቀጥሮ አንዳንድ ልጆች ሲሰሩ እሷ ሳትማር ወንድሟ እንዲማር ትፈልጋለች። እና እ አንቺ ለምን አትማርም? ለምን ትምህርት ቤት አትሄጂም? እና ያ በጣም ሁልጊዜ እንትኔ ላይ ነበረ። እግዚአብሔር ይመስገን በጣም ብዙ ልጆች ያሉኝ በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረውኝ ተኔ ጋር ቆይተው ይመለሳሉ እና ያ ነው ለእኔ። ሴት ልጅን ከደገፍን ህብረተሰባችን ይለወጣል ብዬ በጣም የማምንበት መርፎ ነው። እንግዲህ እንደ አንድ ኢትዮጵያዊት የፋሽን ዲዛይነር የዓለም የፋሽን ገበያን ሰብረሽ መግባት ችለሻል። በተለይ ደግሞ የባህላዊ አልባሳትን ይዘሽ ነው የዓለም ገበያ ውስጥ መግባትና ማቅረብ የቻልሽው እና ምን ያክል አስቸጋሪ ነበረ? ምን ረዳሽ? በዚህ ውስጥ ምናልባት ሌሎች ወጣት የሚመጡት ዲዛይነሮች ከአንቺ የሰላሳ አመት ጉዞ ምን መማር ይችላሉ? የኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል። ግን በእኛ ዩኒክ የሚያደረገን ወይም አውተንቲክ የሚባለው የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ቫሊው አለው። በተለይ በአሁኑ ዘመን እንዳለፉት የተወሰኑ አመታት የሰስተነብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት የመስራት እኛ አሁን ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውንም ያልሰራውን አውሩ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄን አድርጌ አልልም። ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደርግ በተለየ እውነት ያደረግሽው ነገር መጥቶ ማንም ቢያይ የማያፍርበትን ምክንያቱም ሲኢንግ ኢዝ ቢሊቪንግ ይላሉ እነሱና፣ አንዳንድ ባያዎች ሁ ብድግ ብለው ይመጣሉ። ያ ያልሹን ነገር ቨሪፋ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ስለዚህ ለውጭ አለም ደግሞ ያ ትልቅ ክሬዲት አለው። ስለዚህ ለእኔ የረዳኝ አንድ እሱ ነው። አቅምን ማወቁ ደግሞ ነው እነሱ መቶ ፒስ ቢፈልጉ አይ እኔም መቶ ፒስ ማምረት አልችልም ማምረት የምችለው ይሄን ነው ብለሽ በእሱ ደረጃ አክሴፕታንስ ማግኘቱ ያችን ኤክስፖርት ማድረግ መቻሉ በራሱ ትልቅ አካሄድ ነው። ዛሬ እየተነጋገረን ያለነው የሰላሳ ዓመት የፋሽን ዲዛይኒንግ የሙያሽን ጉዞ አስመልክቶ ነው፣ እና አሁን ደግሞ ይህንን ሙያ የጀመርሽበትን ሰላሳኛ ዓመት በአዲስ አበባ ሊታከብሪም እየተዘጋጀች ነው። ዳየት ሆነ የሙያ አጋረሽ ሊያከበደም ዝግጅቱን እንደምትመራው አይቻለሁ እና ስለ ዝግጅቱም ንገሪኝ። በእናንተ በፋሽን ሙያ ውስጥ በተለይ ትልቅ ቦታ መድረስ የቻላችሁ ሙያተኞችስ ምን ያክል ትገናኛላችሁ? እንገናኛለን የእውነት በተለይ ያንግ ልጆቹ በጣም ሪሊ ኦፕን ናቸው። ያሁን ያንግ ዲዛይነሮች በጣም ብዙ ልጆች ነው ምልሽ የማውቀው አብረን ራት እንወጣለን፣ እንነጋገራለን። እንደውም አሶሲሽንም ነበረ ትንሽ የሆነ አንዳንድ ችግሮች ገጥሞት ነው እንጂ እንገናኛለን። ከልጆቹ ጋር ጥሩ ሪሌሽን አለን። ሌላው ይህም ሰላሳ ዓመት ለማክበር ስነሳ ከባድ ነበረ ሀሳቡንም ራሱን መወጠኑ ግን የዛሬ ዓመት የሀብ ኦፍ አፍሪካ የሚባል ኢትዮጵያ ውስጥ በየአመቱ እንደዚህ ያንግ ዲዛይነሮችን እንደኛ እስታብሊሽ የሆኑትንም ዲዛይነሮች ሰፖርት አድርጋ የምትንቀሳቀስ በጣም ጎበዝ የሆነች ማህሌት የምትባል ልጅ አለች እና እሷ ገኒ ሀያ ዘጠኝ ዓመትም ቢሆን እኔ የእኔ ዝግጅት ላይ ኦነር ማድረግ አለብኝ፣ አንቺ እባክሽን መጨረሻ የመዝጊያውን ሾ ብታረጊ ብላ እሺ ያልኩኝ ያልኩኝና እሱን ሾ አደረግን ያለፉት ጃንዋሪ አሁን ያለፉት ጃንዋሪ ላይ እና የነበረው ኦዲየንስ ኢምፓክት በእውነት እኔ በጣም ነበር ያስደነገጠኝ። ይህን ያህል ስራዬን ሰው የወደው ነበር ማለት ነው፣ ይህ ያህል ጥሩ ነገር አድርጌ ነበር ማለት ነው ብዬ በጣም በጣም ኢሞሽናል ነበር ያለቀንና ከዛ ካለፈ በኋላ ያንን ሁሉም በቃ ሰላሳ ዓመትሽ እንግዲህ ለትልቅ ነው አምናም ይሉኛል እንግዲህ አንቷን የኤግዚክቲቭ ፕሮዲሰሩ ጀመር ነው እንግዲህ ገና ያው የተዘጋጀ ያለ ነው ግን አሁን ለጊዜው በአዲስ በተከፈተው ፍሬንሺፕ ፓርክ ውስጥ ነው ለማድረግ ያሰብነው። በጣም የሚያምር ጋርደን አለን አዲስ አበባ መሀል ከተማ እንግዲህ እዛ ውስጥ ነው ያሰብነው ነው ያው ሊያከበደም እንግዲህ በሞዴሊንጉም ከኔ ጋር አብራ የጀመረች ልጅ ናት። እንደ እንደ ልጄም እንደ ፓርትነርም ነው የምቆጣት በጣም የምወዳት ማከብራት ሆናት እሷ አገኛለሁም ስላለችኝ እሱም አለ እንግዲህ ከእግዚአብሔር ጋር ህዳር ላይ አስበናል። እንግዲህ ሰላሳ ዓመት አሁንም እንዳልነው ረጅም ጊዜ ነው። በሙያ ውስጥ ብዙ ልምዶችን አካብተሻል፣ ብዙ እውቀቶች በውስጥሽ እንዳሉ አስባለሁ እና እንደ ወደፊትስ የምታስቢያቸው ስራዎች ምንድን ናቸው? ትምህርት ቤት በጣም ሁሉ ጊዜ አስበው ነበረ፣ ግን ሁል ጊዜ የምመኘው ምናልባት የውጭ አፊሊየትድ ሆኖ ከኛ ጋር አብሮ ሊሰራ የሚፈልግ የውጭ ዩኒቨርሲቲ ባገኝ አንድ አላማ ነበረኝ። እንግዲህ ስም እግዚአብሔር ያውቃል። ሌላው ግን ትልቁ ነገር ለመስራት የምፈልገው የሽመና ጨርቆችን ትንሽ ዘመናዊ ሆኖ የተለዩ ዲዛይኖች አሉ። ምክንያቱ የኛ ጥበብ ተሰፎ ተሰፎ አያልቅም። ግን ሽመናው ትንሽ መቀየር አለበት፣ ትንሽ ሞደርን መሆን አለበት እና የተለያዩ ጨርቆች መስራት ማምረትን በሜትር እንደ ማንኛውም ሀገር በሜትር ተመርቶ ማንም መጥቶ ገዝቶት የፈለገውን ማሰፋት የሚችልበት ደረጃ እንዲደርስ ብሰራ በጣም ትልቁ ህልሜ እሱ ነው። በአሁኑ ሰዓት ጦርነት ምክንያቱም ብዙ ልጆች እየመጡ ነው፣ ብዙ ዲዛይነሮች እየመጡ ነው እና ያንን ማስተካከልና ያለውን ትንሽ ጋፕ መሙላት የምንችል ይመስለኛል። ትልቁ ህልሜ እሱ ነው። እንግዲህ እኛም እንዲሳካልሽ ህልምሽ እንመኛለን። ለዛሬ አብረሽን ስላሳለፍሽ እናመሰግናለን። በጣም እኔን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ከበደ ከኛ ጋር ለነበራት ቆይታ እናመሰግናለን። ዝግጅታችን ከአሜሪካ ድምጽ ራዲዮ እንደቀጠለ ነው። ቀደም ሲል የፋሽን ዲዛይነር ገነት ከበደን የሰላሳ ዓመት የሙያ ጉዞ አስመልክቶ ከእሷ ጋር ያደረግነውን ቆይታ ተከታትላችኋል። አሁን ደግሞ ይህን ሰላሳኛ ዓመት በህዳር ወር ለምዘከር እየተዘጋጀ የሚገኘውንና ሌላኛዋ ታዋቂ ዓለም አቀፍ ዲዛይነር ሊያከበደ እንደምትመራው የሚጠበቀውን ታላቅ የፋሽን ትርኢት ኤክስኪዩቲቭ ፕሮዲውሰር አንቷን ሊንድሌይ ጋር ወዳደረግነው አጠር ያለ ቆይታ ነው የምናልፈው። አንቷን በኢትዮጵያ ላይ ብቻ ከ24 በላይ ዶክመንተሪ ፊልሞችን የሰራ ዓለም አቀፍ የፊልም ባለሙያ ነው። ከስመኝሽ የቆየ ጋር ነበረ ቆይታ ያደረጉት። በመጪው ዓመት ህዳር ወር ላይ የዲዛይነር ገነት ከበደን ስራዎች የሚዘክር ትልቅ የፋሽን ትርኢት እያዘጋጃችሁ ነው። ምን አይነት ዝግጅት ነው የሚሆነው? ዝግጅቱ በጣም ድንቅ የሆነና ሁልጊዜ የሚታወስ ነው የሚሆነው ኪነጥበብን፣ ባህልን እና ፋሽንን አንድ ላይ ያጣምርና ዘመን የማይሽረው እንዲሆን ነው የምንሠራው። ለዛም የኦርኬስትራ ባንድና የኦፕራ ዘፋኞች ይኖራሉ። እናም ጎልቶ የሚታይ ልዩ ስራ ይሆናል። እንግዲህ ሰላሳ አመት በፋሽን ሙያ ውስጥ በጣም ረጅም ጊዜ ነውና የፋሽን ትርኢቱ በሰላሳ አመታት የሰራቻቸውን የቆዩ ስራዎችና አዳዲሶቹን አጣምሮ ይዛል። አዎ ዋናው የፋሽን ትርኢት በዋናነት አዳዲስ ገነት በሚል ስያሜ የተሰየሙ ስራዎቿን ነው የምናስተዋውቅበት ግን ደግሞ ሌላ የሰላሳ አመታት ስራዎቿን የሚያሳዩ ባለ ጥቁርና ነጭ ቀለም ፎቶዎች የሚቀርቡበት አውደ ርዕይ ይኖራል። በዚህ የፋሽን ትርኢት ላይ ሌላኛዋ ታዋቂ አለም አቀፍ ሞዴል ሊያ ከበደም ትኖራለች። ዝግጅቱንም የምትመራው እሷ ናት። አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም አለም አቀፍ እውቅና ያካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ሥራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሠረተው። እስካሁንም ይገናኛሉ፣ አብረው ይሠራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅብ ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን? በትክክል። የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን፣ ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። You know, next for a long time. So maybe tell us about her work. Her for me, our relationship is more than just a work. የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃት አለሁ ለአንድ ዶኪመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅም በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት፣ ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። ሰዎች ዝግጅቱ ላይ እንዴት ነው የሚታደሙት? ዝግጅቱ በዲኤስ ቲቪ ላይ በመላው አፍሪካ በቀጥታ ይተላለፋል። ስለዚህ ዲኤስ ቲቪ ያላቸው ሰዎች በዛ መከታተል ይችላሉ። ሌሎች የሚዲያ ተቋማትም በተለያየ ዲጂታል ሚዲያ ስለሚያሰራጩት በዛም መከታተል ይችላሉ። አንቷን በጣም ነው የምናመሰግነው። እኔም ስለ ጋብዛችሁኝ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ክፍል የእሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል። ታሊባን አፍጋኒስታንን ከተቆጣጠረ ነገ ሰኞ ነሐሴ 9 አንደኛ ዓመቱን ይይዛል። ቀጣዩ መሰናዷችንም ይህን አስመልክቶ አፍጋኒስታን በታሊባን እጅ የወደቀችበትን ዕለት የሚያስታውስ ዝግጅት ነው። ወደዛ ከማለፋችን በፊት ግን በተከታዩ ሙዚቃ ቆይታ እናድርግ።

I'm going to be a little bit of a little bit of a little bit of

但、mm hmm. 他从南迁是吓人呐，有朋友说给生两个就烦了。古代这个风有历史长吗？哼，是该没这个南迁个历史长啊。古代这个风有朋友说长吗？是该没这个。 ለአንቺ ከተስማማ ዩናይትድ ስቴትስ ከአፍጋኒስታን ኃይሎቿን በተተራማመሰ መንገድ ያስወጣችበት እንቅስቃሴ አንደኛ ዓመት መታሰቢያ እየተቃረበ ባለበት በአሁኑ ወቅት የአስተዳደሩ ባለሥልጣናት ጦርነቱ በማክተሙ ዩናይትድ ስቴትስ ይበልጡን ጠንካራ ስትራቴጂካዊ ቁመና ላይ ትገኛለች ይላሉ። በቅርቡ የአልቃይዳው መሪ አይመን አልዛዋሂሪ መገደሉ ዩናይትድ ስቴትስ ላላት ጸረ ሽብርተኛ ብቃት ማስረጃ መሆኑንም ይገልጻሉ። በሌላ በኩል አስተዳደሩ ለሀያ ዓመታት ከዘለቀው ጦርነትና ከአወጣጣችን ትምህርት ለመቅሰም በቂ ጥረት አላደረገም ብለው የሚከፉም ብዙዎች ናቸው። የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢ ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ቆንጂት ታዬ ታቀርበዋለች። ሀገር ጥለው ለመውጣት የተጣደፉ አፍጋኖች ግር ብለው ወደ ካቡል አውሮፕላን ጣቢያ ከጎረፉና አንዳንዶቹም በየአውሮፕላኑ ላይ ሲንጠላጠሉ እየወደቁ ሕይወታቸውን ካጡ በአጥፍቶ ጠፊ ጥቃት 13 አሜሪካውያን ወታደሮችን ጨምሮ 180 ሰዎች ከተገደሉና ታሊባን የዩናይትድ ስቴትስ ወታደራዊ መሳሪያዎችን በምርኮ እጁ ካደረገ እንዲሁም የመጨረሻው የዩናይትድ ስቴትስ ወታደር ከዚያች ሀገር ከወጣ ድፍን ዓመት ሊሆን ነው። ነገር ግን የዛ ወቅት ምስሎች ዛሬም ድረስ ይሰቀጥጣሉ። የዋይት ሀውስ ቃል አቀባይ ካሪን ጆን ፒየር መለስ ብሎ የመገምገሙ ስራ ተጀምረዋል ብለዋል። የዩናይትድ ስቴትስ የአፍጋኒስታን ወታደራዊ ተልእኮ የተጠናቀቀበት እንቅስቃሴ እንዴት እንደተከናወነ የሚኒስቴር መስሪያ ቤቶች እና ሌሎችም ተቋማት ወደኋላ መለስ ብለው መገምገም ጀምረዋል። የውጭ ጉዳይና የመከላከያ ሚኒስቴሮችን ጨምሮ የዩናይትድ ስቴትስ መስሪያ ቤቶች አሜሪካውያኑ ወታደሮች አፍጋኒስታንን የለቀቁበትን የተተረማመሰና ደም የተፋሰሰበት አካኋን በመገምገም ላይ ናቸው። ይሁንና በጉዳዩ ላይ ይፋ ሪፖርት ይወጣም እንደሆን ወይም ደግሞ በሚስጥር የሚያዙ ክፍሎች ይኖሩት እንደሆነ ለጊዜው የሚታወቅ ነገር የለም። ያስተዳደሩ ባለስልጣናት አንደኛ ዓመት መታሰቢያውን የሞቱብንን ስላበረከቱት አገልግሎትና ስለከፈሉት መስዋዕትነት በማክበር ከሞት ለታደግነው ነው የሰው ሕይወት እውቅና በመስጠት እንዲሁም ዩናይትድ ስቴትስ አሁን ይበልጡን ጠንካራ ቁመና ላይ መሆኗ ላይ በማትኮር እናከብረዋለን ብለዋል በቅርቡ የአልቃይዳ መሪ አይመን አልዘዋሂሪ በፕሬዝደንት ጆ ባይደን ትዕዛዝ በድሮን ጥቃት መገደሉን በተመለከተ ፕሬዝደንቱ ሲናገሩ እንዲህ ነበር ያሉት ተገቢው ቅጣት ተሰጥቶታል ይሄ የሽብርተኞች መሪ ተወግደዋል የአልዛዋህሪ መገደል ዩናይትድ ስቴትስ ያላትን ጸረ ሽብርተኛ ብቃት ያሳያል። ማይክል ኩገልማን በዊልሰን ተቋም የደቡብ እስያ ፕሮግራም ምክትል ዲሬክተር ናቸው፣ እንዲህ ሲሉ ተናግረዋል። በአልዛዋሂሪ ላይ የተወሰደው እርምጃ ለአስተዳደሩ በአንደኛ ዓመት መታሰቢያው አንድ ነጥብ ለማስረገጥ ይጠቅመዋል ለቀን ወጥተናል። ወታደሮቻችንን ለጉዳት ከሚጋለጡበት ሁኔታ አውጥተን አምጥተናል። ያንን አድርገንም በዓለም ዙሪያ አሜሪካውያንን ከሽብርተኛ ጥቃት አደጋ ለመጠበቅ የተቻለንን ሁሉ ማድረጋችንን ቀጠለናል ሊል ይችላል። ይሁን እንጂ ከ2400 በላይ አሜሪካውያን ወታደሮች ስለተገደሉበት ለ20 አመታት በሪፐብሊካኖችም በዲሞክራቶችም አስተዳደር ዘመኖች በየቀኑ ከግብር ከፋይ አሜሪካውያን የሚሰበሰብ 300 ሚሊዮን ዶላር ወጪ ይደረግበት ከነበረው ጦርነት ትምህርት ለመቅሰም በቂ ጥረት እየተደረገ አይደለም የሚሉ ታዛቢዎችም አሉ። በባህር ኃይል ጉዳዮች ጥናቶች ማዕከል የአደጋዎችና የተግዳሮቶች መከላከል ክፍል ዳይሬክተር የሆኑት ጆናታን ሽሮደን እንዲህ ይላሉ። እዚህ ጋር የሚታየው የሁለቱም ፓርቲዎች የጋራ ድክመት ነው። ምክንያቱም ምን ትምህርት ቀሰምን የሚለውን ለመገምገም በየትኛውም ወገን የጎላ ጥረት እየተደረገ አይደለም። በዚህ ጦርነት ተሸንፈናል። ይሄ ደግሞ የሚቆጠቁጥ ነገር ነው። ሁለቱንም የፖለቲካ ፓርቲዎች በጣም ይቆጠቁጣቸዋል። ስለሆነም በጦርነቱ በቀጥታ ተሳታፊ የሆኑ ሰዎች ካላቸው የስልጣን ቦታ ለቀው እስኪወጡ ለተወሰነ ጊዜ መጠበቅ ሳያስፈልግ አይቀርም። እንደዚያ ሲሆን ምንድን ነው የሆነው የሚለውን ሰከን ብሎ ለመመርመር ይቻላል። የሰብአዊ ረዴት ተቋማት በበኩላቸው የአፍጋኒስታን ሕዝብ ያለበት ድህነትና ስቃይ ትኩረት እንዲያገኝ ጥረታቸውን ቀጥለዋል። ለስደተኞች የሚሟገቱ ቡድኖችም የዩናይትድ ስቴትስ መንግስት አሁንም ከአፍጋኒስታን ያልወጡትን በብዙ አስር ሺዎች የተቆጠሩትን አጋሮቹን የመውሰዱን እንቅስቃሴ እንዲያፋጥን በመወትወት ላይ ናቸው። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና ስመኝሽ የቆየ ነበርን ደህና ደሩ